እንጹሁ አባታችን፣ አባቶች፣ ካህናት፣ ዲያቆናት፣ መዘምራን፣ በደመ ክርስቶስ የከበራችሁ ምእመናን፣ በቅድሚያ በእግዚአብሔር ስም እንደምን ዋላችሁ። አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። የትምህርታችን ርዕስ ነፃነት በተዋህዶ የሚል ነው። ነፃነት በተዋህዶ ሁሉ ጊዜ በሰው ልጆች ላይ ለወደቀ ባርነት ነፃነቱን ለማግኘት በተዋህዶ ካልሆነ በተናጠል የሚሆን ነገር የለም እና ነፃነት እንደሚታወቀው ሁሉ ነፃነት ወይም አርነት የባርነት ተቃራኒ ነው። በብሉይ ኪዳን ወንድም ወንድሙን ባሪያ አድርጎ ይገዛ እንደነበረ ተጽፏል። በኦሪት ዘዳግም ምዕራፍ 15 ቁጥር 12 እስከ 15 እንደዚህ ይላል፣ አንተም ወንድምህን እብራዊውን ወይም እብራዊቱን ብትገዛ ስድስት ዓመት ያገልግሉ። በሰባተኛውም ዓመት ከአንተ ዘንድ አርነት አውጣ። ከአንተም ዘንድ አርነት ባወጣው ጊዜ ባዶውን አትስደደው። ነገር ግን ከመንጋ ከአውድማህም ከወይንህን መጥመጫ ትለግስለታለህ። አምላክህ እግዚአብሔር እንደባረከህ መጠን ትሰጠዋለህ። አንተም በግብጽ ምድር ባሪያ እንደነበር፣ አምላክህም እግዚአብሔር እንዳዳደ አስብ። ስለዚህ እኔ ዛሬ ይህን ነገር አዛለሁ ይላል እግዚአብሔር። የሰውን አይምሮን ሽም ቀስ እያደረገ እያታለለ ነው። አሁን እነዚህ ሰዎች 430 ዓመት ሙሉ በግብጽ ባርነት ስር ወድቀው ተቀጥቅጠዋል። አሁን ደግሞ ሀገራቸውን ገብተው ነፃነታቸውን ሲያገኙ መግዛት ጀመሩ። ደግሞ እነሱ እኛ ባሪያ የምንለው የራሳችን የሆነ ክራይቴሪያ አለን ከየት እንዳገኘ ነው እንጂ ከከንፈሩ፣ ከፀጉሩ፣ ከቀለሙ መምኑ የራሳችን ይሆናል። መጽሐፍ ቅዱስ ግን እንደዚህ አይደለም። እብራዊ እብራዊውን ወንድሙን ይገዛ ነበር፣ ነሚ ነጭ ነጩ ይገዛ እንደነበረው ማለት ነው። እና ያም ሆነ ይህ ባህሪያ ከስድስት ዓመት በኋላ ነፃ እንዲወጣ ብቻ ሳይሆን ለዘላለም ነፃነቱ እንዲጠበቅ እግዚአብሔር አዘዘ። በትንቢተ ኤርምያስ ምዕራፍ 34 ከቁጥር 8 እስከ 16 እንደዚህ የሚል ሰው ሁሉ እብራዊ የሆነውን ወንድ ባሪያውንና እብራዊት የሆነች ሴት ባሪያውን አርነት እንዲያወጣ አይሁዳዊ ወንድሙንም ማንም እንዳይገዛ ስለ አርነታቸው አዋጅ እንዲነገር እንዲነገር ንጉሡ ሴዴቅያስ በኢየሩሳሌም ከነበሩ ህዝብ ሁሉ ጋር ቃል ኪዳን አደረገ። ቃል ኪዳን ካደረገ በኋላ ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። ሰው ሁሉ ወንድ ባሪያውንና ሴት ባሪያውን አርነት እንዲያወጣ ከእንግዲህ ወዲህም ማንም እንዳይገዛቸው ወደ ቃል ኪዳኑ የገቡ አለቆች ሁሉና ህዝቡ ሁሉ ስሙ። አርነትም አወጧቸው። እግዚአብሔር ቃል በተናገረው መሰረት አርነት አወጧቸው። ነገር ግን ከዚያ በኋላ ተመልሰው አርነት ያወጧቸውን ወንዶችና ሴቶች ባሪያዎቻቸውን አስመለሱ ወንዶችና ሴቶች ባሪያዎችም አድርገው ክሷቸው። ስለዚህ የእግዚአብሔር ቃል ከእግዚአብሔር ዘንድ ወደ ኤርምያስ እንዲህ ሲል መጣ። የእስራኤል አምላክ እግዚአብሔር እንዲህ ይላል። አባቶቻችሁ ከባርነት ቤት ከግብጽ አገር ባወጣኋቸው ቀን ከነሱ ጋር እንዲህ ብዬ ቃል ኪዳን አደረጉ። ሰባት ዓመት በተፈጸመ ጊዜ የተሸጠላችሁን ስድስትም ዓመት የተገዛላችሁን እብራዊ ወንድማችሁን እያንዳንዳችሁ አርነት ታወጡታላችሁ፣ እያንዳንዱም ያወጣዋል። አባቶቻችሁ ግን አልሰሙኝም፣ ጆሯቸውንም አላዘነበሉም ይላል እና አርነት እንዲወጡ አውጆ ነበር። ነቢያት ተናግረው ነበር። የእግዚአብሔር ቅዱስ ፈቃድ አንዱ ገዥ አንዱ ተገዥ እንዳይሆን ነበር። ሰው ግን አልቻለም። ሰው አልቻለም። አሁን ከሥጋዊ ባርነት ብቻ ሳይሆን ከኃጢአትና ከፍርሃት ባርነትን ጭምር ነፃ የሚያወጣ አንድ ብቸኛ ተስፋ ተገኘ። አንድ ተስፋ ተገኘ። ቃሉም እንዲህ ይላል የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና ልባቸው የተሰበረውን እጠግን ዘንድ ለተማረኩትም ነፃነትን ለታሰሩትም መፈታትን እናገር ዘንድ ልኮኛል የሚል ተስፋ መጣ ትንቢተ ኢሳያስ ምዕራፍ 61 ቁጥር 1 ሉቃስ ምዕራፍ 4 በአዲስ ኪዳን ያን የድሮውን ጠቅሶ ነው የሚናገረው ከዚያ ምንድን ነው የሚለው የነቢዩንም ም የኢሳያስን መጽሐፍ ሰጡት መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ የተጠቁትንም ነፃ አወጣ ዘንድ የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። ሉቃስ አራት አሁን ጌታ መለሰ እንዲህ ሲል እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነዋል። አሁን ጌታ እብራዊ እብራዊውን በመግዛት ብቻ አይደለም ማለት ኃጢአት የሚያደርግ ሁሉ ባሪያ ነው። የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም። ለምን ከስድስት ዓመት በኋላ ነፃ ይወጣል። ልጁ ግን ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ አለ ዮሐንስ ወንጌላዊ። ታዲያ ይሄ ማን ነው ነው ተስፋችን። እሱ ማን ነው? ሰውን ሰው ሲገዛው መልካም አይደለም ብሎ ቆርጦ የተነሳ ዓለሙን የሰው ዘር የሆነውን ሁሉ ከኃጢአት ባርነት ነፃ ለማውጣት ቆርጦ የተነሳ እሱ ማን ነው? በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና አለ ዮሐንስ 3 16። አሁን እንግዲህ የስጋዊውንም ባርነት የኃጢአትንም ባርነት የዲያብሎስንም ግዛት ይህን ሁሉ ሰብ አብሮ የሰው ልጆችን ነፃ የሚያወጣ የእግዚአብሔር አንድያ ልጅ ሆነ ማለት ነው። ለምን ዓለማት አንድ ላይ ሆነው ከዚህ ባርነት ነፃ ሊወጡ የሚችሉ አይሆነም። ነጩ ኤዣው፣ ጥቁሩ ቀዩም፣ ሴቱ ወንዱም አንድ ላይ ሆኖ ቢነሳ ከዘላለም የኃጢአት ባርነት ነፃ መውጣት አይችልም። የማይችል ስለሆነ እግዚአብሔር አንድያ ልጁን ሰጠ ነው የሚለው ለዓለም አንድ ያ ልጅ ዓለምን ባርነት ነፃ ያወጣው ታዲያ ነፃ ለወጣው የሚችለው በተዋህዶ ነው ነፃነት ምን ጊዜም በተዋህዶ በተናጠል ነው ያለው ነገር የለም ነፃነት በተዋህዶ ነው ግን እንዳልኳችሁ ሰዎች አንድ ሆነው ስለታገሉ አይደለም አምላክ ግን እኛን ስለተዋሃደ ያ ነፃነት ተገኘ ይርስ የተመረጠበት ምክንያት ዛሬ ቀኑ አረ አረ ምን ጊዜ እኛ የምናስበው በነፃነት ቀርነት ነው ዓርብ የነጻነት ቀናችን። የሀገራችን ጠንቋዮች ረቡዕና ዓርብን አውቀው ከሰይጣን ጋር ያነፃጥሩና መንገድ አትሂዱ ይላሉ። ረቡዕና ዓርብ ጥሩ ቀናት እንዳልሆኑ በአእምሮ ውስጥ ይቀርጻሉ። ምክንያቱም ጠንቋዮች የክፉ መንፈስ ተገዥዎች ስለሆኑ ረቡዕና ዓርብን ደስ ብሎን የነጻነት ቀናችን እንደሆነ መንፈሳችን ረግቶ እግዚአብሔር እንዳናመሰግነው አውቆ ክፉ መንፈስ በሰዎች አድሮ ረቡና ረቡ ጥሩ ቀናት እንዳልኖሩ ይነግሩናል። ግን የነፃነት ቀናችን ነው። አሁን እንግዲህ ተዋህዶ ስንል በዮሐንስ ወንጌል ምዕራፍ 1 14 ላይ ያለው ነው። ቃልም ስጋ ሆነን የሚለው በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለና ቃል ስጋ ሆነ ተዋህዶ ይለዋል ቃል ስጋ ሆነ እንዲያውም ቅዱስ ጳውሎስ ይህን ዘርዘር ሲያደረገው ምን አለ እንግዲህ አለ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር በሞት ላይ ስልጣን ያለውን ዲያብሎስ በሞት እንዲሽር ወይም ሞትን በሞት እንዲሽር ይኸውም ደግሞ ያው ዲያብሎስ ነው በህይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ። አያችሁ፣ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ። በስጋና በደም እንዲሉ ተካፈለ ማለት ስሙ ሆነ። በስጋና በደም ተካፈለ ማለት እኛን ሆነ። እኛን የሆነው ማን ነው? ቃል። እኛን የሆነው ቃል ነው። ቃል ማለት ቃል ማን ነው? መድኃኒዓለም ነው። ቃል ማን ነው? ወልድ ነው። የማን ቃል ነው? የአብ ቃል ነው። የማን ቃል ነው? የመንፈስ ቅዱስ ቃል ነው። የማን ቃል ነው? የራሱን ቃል ነው። አብ ለራሱ ለወልድና ለመንፈስ ቅዱስ ልብ እንደሆነ ሁሉ፣ መንፈስ ቅዱስ ለራሱ ለወልድና ለአብ ህይወት እንደሆነ ሁሉ፣ ወልድም ለራሱ ለአብና ለመንፈስ ቅዱስ ምንድነው ማለት ነው ቃል ወልድ ለራሱ ለአብና ለመንፈስ ቅዱስ ቃል ነው። እግዚአብሔር ዓለማትን ፈጠረ ስንል በወልድ ቃልነት ነው። መንፈስ ቅዱስም ዓለማትን የፈጠረ ፈጣሪ ነው ስንል በወልድ ቃልነት ነው። እሱም ራሱ መድኃኔዓለም ዓለማትን ፈጥሯል ስንል በሱ ቃልነት ነው። ወልድ ዓለማትን ሲፈጥር አብ ልቡ፣ መንፈስ ቅዱስ ሕይወቱ እንደሆነ ሁሉ መንፈስ ቅዱስ ዓለማትን ሲፈጥር አብ ልቡ ወልድ ቃሉ እንደሆነ ሁሉ ወልድም ዓለማትን ሲፈጥር፣ እግዚአብሔር እግዚአብሔር አብ ልቡ እግዚአብሔር መንፈስ ቅዱስ ሕይወቱ ራሱ ቃል ሆኖ እራሱ ፈጣሪ ነው፣ በሱ ቃልነት ነው። ዮሐንስ ወንጌል ምዕራፍ አንድ ላይ እንደሚነግረን የሚታየው የማይታየው በሰማይና በምድር ያለው ያነሱ የሆነ ምንም ነገር የለም። አብ ዓለማትን ፈጠረ ስንል የሚታየው እና የማይታየውን በወልድ ቃልነት ነው። መንፈስ ቅዱስን ፈጠረ ስንል በወልድ ቃልነት ነው። ለዚህ ነው ሶስት ፈጣሪዎችም አንለው። ምክንያቱም አንዱ ብቻውን ከሁለቱ ተለይቶ፣ ሁለቱ ብቻቸው ከአንዱ ተለይተው እግዚአብሔር ሥራ ይሠራል። ስለዚህ ወገኖች እግዚአብሔር ወልድ ሰማያዊ ክብሩን የአምላክነት ኃይሉን ተመልከቱ እንግዲህ፣ ፈጣሪነቱን፣ ጌትነቱን፣ እግዚአብሔርነቱን ሳይለቅ ራሱን በማዋረድ ወደኛ መጥቶ እኛን መሆን እኛን በመዋሃድ እኛን ተዋሃዶ ነው ሞትን ሊያሸንፍ ፈቃዱ የሆነው እንጂ ዓለማት አንድ ሊሆኑ የማይችሉት ዕዳ ነበር። እንኳን አንድ የማይሆኑትን ዓለማት በሙሉ አንድ ሆነን ብንታገለው ዲያብሎስን አንችለውም። ስለዚህ ስለማንችለው ቁጥር ስፍር የሌለው ሕዝብ አንዱ ሆኖ አንደኛ መተባበሩም የለም። ሆኖም እንኳን እታገላለሁ ቢት ስለማይችለው አንዱ እሱ እራሱ እንዲችለው ሆኖ ዓለምን ወክሎ ከኛ ጋር ተዋሃደ። የኛ ጌታ ከወላጅ ታብላ ከድንግል ማርያም አካሉን ከአካላችን ባህሪው፣ ከባህሪያችን ጋር አድርጎ እኛን ተዋሃደ አይደለም ወገኖች? በድንግል ማርያም ማህፀን ቅዱስ ገብርኤል አብስሯት፣ ይኩነኒ በከመ ትቤለኒ እንዳልከው ይሁንልኝ ባለች ጊዜ ልክ ማንኛችንም በእናት ማህፀን በአባት በእናት አብራክ እንደምንቀረጹ ሁሉ ያለ አባት ዘር ያለ ወንድ በመንፈስ ቅዱስ ድንቅ ስራ የሚሳነው ነገር ስለሌለ ዘላለማዊ ጊዜ የማይወሰንለትን አምላካዊ አካሉ ከዓለም በፊት የነበረውን ያለውን ለዘላለም የሚኖረውን አምላካዊ አካሉን ከኛ አካል ጋር አዋሃደው በድንግል ማርያም ማህጸን አማካይነት ከድንግል ማርያም ከስጋዋ ስጋ ከደሟ ደም ከነፍሷ ነፍስን በመውሰድ እኛን እኛ ተዋሃደው ወገኖች ይህ የሆነው ለምንድን ነው ነፃነት ሊገኝ እና ወገኖች ሰው ሲሆን እኛን በሆነ ጊዜ የሚገርም ነገር ነው? እኛ ነፃ ለማውጣት ተመልከቱ፣ እኛን ለማክበር እሱ ተዋረደ። እኛን ለማክበር እሱ ተዋረደ። ሳይዋረዱ ሌላውን ነፃ ማውጣት አይቻልም ወገኖች። እኛ ነፃ ለማውጣት እሱ ተዋረደ ማለት ወራዳውን አካል ተዋሃደ። ወራዳውን አካል ማለት ደካማ ነው። የተዋሃደው የኛ አካል ተመልከቱ። ምንም በውስጡ ኃጢአት ባይኖርበትም በተፈጥሮ የሚራብ ነው፣ የሚጠማ ነው፣ የሚጸነስ ነው፣ በማህፀን ዘጠኝ ወር ከአምስት ቀን የሚቆይ ነው፣ በስጋ የሚወለድ ነው፣ የሚያለቅስ ነው፣ የሚበላ ነው፣ የሚጠጣ ነው፣ ደክሞት የሚተኛ ነው፣ የሚነሳ ነው፣ ቀስ በቀስ የሚያድግ ነው። ተመልከቱ፣ የሚድህ አቅቶት መቆም የሚድህ ቀስ በቀስ የሚያድግ አልፎ ተርፎ የሚሞት የሚቀበር ይሄን ነው የተዋሃደው። ያ ዘላለማዊው አምላክ የከበረው አምላክ የማይራበው አምላክ የማይጠማው አምላክ ድካም የማይሰማው አምላክ ሁሉን ቻይ አምላክ ሁሉን ቻይ ጌታ ሁሉን ቻይ እግዚአብሔር ወልድ ሁሉን ቻይ እግዚአብሔር ቃል እሱ እኛን ተዋሃደ። እኛን በተዋሃደ ጊዜ ፍጹም አምላክ ቢሆንም ፍጹም ሰው ሆነ። ፍጹም አምላክነቱ እንዳለ ሆኖ ፍጹም ሰው ሆነ። ተመልከቱ። ሁለቱ አካላት አንድ ሆኖ ተዋሃደ። ሁለቱ አካላት ማለት አምላካዊ አካል እና እህል ሰብአዊ አካል፣ አምላካዊ ባህሪ እና ሰብአዊ ባህሪ። ልክ እንደኛ ነብስ እና ስጋ ንበለ ረቂቅ አካል አለን፣ ግዙፍ ሥጋ አለን። ረቂቁ አካል አካለ ነብስ ነው፣ ግዙፍ ይሄ እንደሚታየው ነው። ሁለቱ ስለተዋሃዱ ግን ስጋችን ሲሰማ ነፍሳችንም ይሰማል እንደዚህ ነው የሆነ አምላክ ልክ በስጋው በሰውነቱ የሚሰማው ነገር ሁሉ በአምላክነቱም ተሰማው ለምን ተዋህዶታልና አካሉ አድርጎታልና ስለዚህ በተዋሃደ ጊዜ የእኛ ጌታ በተዋሃደ ጊዜ የከበረው የተዋረደውን በተዋሃደ ጊዜ ዘላለማዊው ጊዜያዊውን በተዋሃደ ጊዜ የማይሞተው የሚሞተውን በተዋሃደ ጊዜ የሚራበው የማይራ የማይራበው የሚራበውን በተዋሃደ ጊዜ፣ በአጠቃላይ የሚሞተው የማይሞተውን የማይቀበረው የሚቀበረውን በተዋሃደ ጊዜ ይሄ ለሱ ውርደት ይሄ ለሱ ውርደት ነው። የተዋረደው ግን ዓለምን ነፃ ለማውጣት ነው። ስለዚህ የኛ ጌታ ተጸነሰ፣ ቀስ በቀስ ታደገ፣ ከእናቱ ምግብን እየወሰደ እኛ እንደምንወስድ፣ በቤተ ልሔም ተወለደ። በቤተ ልሔም ሲወለድ አምላክ በሰውነቱ ነው የወለደችው። እዚህ ላይ መጠንቀቅ አለብን። ወላዲት አምላክ ድንግል ማርያም ጌታን የወለደችው በሰውነቱ ነው ተገብተና በሰውነቱ ማለት ሰውን በመዋሃዱ ምክንያት እንጂ እኛን ባይዋሃድ ኖሮ፣ በስጋ ባይሰወር ኖሮ እሱን መውለድ አትችልም። ለምን እንኳን መውለድ ማየትም አትችልም። አምላካዊ ዙፋኑን ተሸክሞ የሚኖሩ ኪሩቤል ሱራ ግን እስካሁን ድረስ አይተው ታያውቁ። አካላቸው ሁሉ አይን ነው ይላል አይተው ታያውቁ። ለአባቶቻችንም የተገለጠው በልዩ ልዩ ምሳሌ እንጂ በእሱነቱ በእግዚአብሔርነቱ ፍጥረት አይቶ መዳን አይችልም አትችልም ነበር። ግን በስጋ ስለተሰወረላት በስጋ ወለደችው። በወለደችው ጊዜ የሚገርም ነው። ማንኛችንም ስም እንደሚወጣልን ስም ወጣልን። ለምን ፍጹም አምላክ ሆኗል። ማለት ፍጹም አምላክ ቢሆንም ፍጹም ሰው ሆኗል። ስለዚህ ስም ወጣለት። ያም ስም ደግሞ እንዲሁ አይደለም። አስቀድሞ መላኩ እገሌ በሉት ብሎ ነበረ። ስም ወጣለት። ባለፈውም እዚህ ወጣ፣ እንጃ እንግዲህ አመት ይሁን አላውቀውም፣ ተነጋግረን ነበር። ለነበራችሁ ስም ወጣለት። በተወለደ ጊዜ ልክ እንደኛ ተወልዶ ሲጮህ ሲያለቅስ ወዲያው ልልታውም ደንቆሩ ማለት ነው እንግዲህ እዚያ በበረት ዋሻ በበረት ፍግ ላይ ነው የወደቀው። እኔ እኔ አለ በእውነቱ ሰዎች ተገኝተው ስማውቱ የሚባሉ ይሉ ችግር ላይ ነው፣ በውርደት ላይ ነው። የሰማይና የመድረጌታ የነገስታት ንጉስ በረት ላይ ነው የተወረደ የተወለደ በተወለደ ጊዜ ያመነ ያሉት እናቱ ዮሴፍ ያሉት አጠገቡ ሱም

አማን በእርግጥ ስሙ ስሞቹ ናቸው። እነዚህ ሁሉ አሁን ያልኳቸው ግን በቤተልሔም ሲወለድ በቀጥታ መልአኩ ባለው መሰረት እገሌ ብላችሁ ጥሩት። ማነው የተባለው? ኢየሱስ ስሙ ኢየሱስ። ኢየሱስ ማለት አዳኝ መድኃኒት ማለት ነው። ኢየሱስ ፍጹም አምላክ ፍጹም ሰው አማኑኤል እኛን መዋሃዱን የሚገልጽ ነው። አማኑኤል ማለት እግዚአብሔር ከእኛ ጋር ማለት ነው። በምን በተዋህዶ እግዚአብሔር ከእኛ ጋር በምን በተዋህዶ ታዲያ ስሙ ማን ተባለ? በቤተልሔም መላኩ አስቀድሞ ባለው መሰረት ኢየሱስ ህዝቡን ዓለሙን ከኃጢአት ማሰሪያ ይፈታልና ዓለሙን ከኃጢአት ያድናልና፣ ከዲያብሎስ ግዛት፣ ከኃጢአት ባርነት፣ ከሞት ባርነት ነፃ ያወጣልና መድኃኒት ነውና ኢየሱስ ይሉታል። ኢየሱስ ነው ስሙ፣ ኢየሱስ ነው። በቤተልሔም በተወለደ ጊዜ መጀመሪያ የተጠራበት ስም። እንደገና አጠራለሁ። ማን ነው ኢየሱስ? በአንድ ቃል ማን ነው? ሰይጣን ጆሮ ይደንቁር ማን ነው? ሰይጣን አይወድም ይህን ስም። ራሴ የተቀጠቀጠው በዚህ ስም ነው። አጋንንት እንደ ሰይፍ የሚቆራረጡት በዚህ ስም ነው። እንደ ጦር የሚወጉት በዚህ ስም ነው። እንደ እሳት የሚያቃጥላቸው ይህ ስም ነው። ሙታንን የሚያስነሳ ይህ ስም ነው። ህሙማንን የሚፈውስ ይህ ስም ነው። ታቦታችን የአዲስ ኪዳኑን የሚያከብረው ይህ ስም ነው። ይህ ስም ስለተጻፈበት ነው። እየሰው እየሰራው ነው። ይህ ስም ነው። ህብስቱን ለውጦ መድኃኒት፣ ወይኑን ለውጦ መድኃኒት የሚያደርግልን ለኃጢአታችን ስርየት ይህ ስም ነው። ይህን ቤተ ክርስቲያን ቤተ ክርስቲያን ያደረገልን ይህ ስም ነው። አለማትን የሚያሳልፍ ይህ ስም ነው። እኛንም ከሞት የሚያስነሳ ሁላችንንም ይህ ስም ነው። የገነት በር በዚህ ስም ነው ቁልፉ። የመንግስተ ሰማያት መንገድ በዚህ ስም ነው። ይህ ስም ነው ዋናው። ስለዚህ ይህን ስም አጋንንት አይወዱም። ስለማይወዱ መሸፋፈን ይፈልጋሉ። የተገባባን ነው መሸፋፈን መጽሐፍቶቻችን አዋልዱንም ወንጌሉንም ብታይ ሁልጊዜ በስሙ ለእግዚአብሔር ኢየሱስ ክርስቶስ ነው፣ በስሙ ለእግዚአብሔር ኢየሱስ ክርስቶስ ነው። እና ወገኖች ይህ ስም ነው። ይወጣለት ይህ ኢየሱስ ተባለ፣ ይህ ኢየሱስ ተባለ። ኢየሱስ ምን ማለት ነው? አዳኝ፣ መድኃኒት፣ ነፃ የሚያወጣ ኢየሱስ ፍጹም አምላክ፣ ፍጹም ሰው ማለት ነው። ተመልከቱ እንግዲህ ኢየሱስ በቤተልሔም በተወለደ ጊዜ የማንኛችንም ስም እገሌ እንደሚባል ተባለ እንጂ፣ ሌላው ስሙ ክርስቶስ ነው፣ ሌላውም አማኑኤል ነው። መድኃኒተ ዓለም ማለት እንችላለን፣ የዓለም መድኃኒት ነውና። ስለዚህ የተዋሃዱ ስሞቹ ኢየሱስ፣ የተዋሃዱ ስሞቹ ኢየሱስ ክርስቶስ አማኑኤል፣ እነዚህ የተዋሃዱ ስሞቹ ናቸው። ቃል ድሮም ነበረ፣ ወልድ ድሮም ነበረ አልፋ ኦሜጋ፣ ድሮም ነበር። ሰው በመሆኑ ምክንያት እኛን በመዋሃዱ ምክንያት ይወጣለት ስም ግን ማን ነው? በአንድ ቃል ማን ነው? በጣም ጥሩ። አሁን የተዋሃዱ ስሞቹን እኔ እያልኩ እናንተ የተዋሃዱ ስሙ ነው ትምኛላችሁ። እኔ እገሌ ስል እናንተ የተዋሃዱ ስሙ ነው ትምኛላችሁ። በኋላ ደግሞ እንቀያየራለን። በጣም ጥሩ። ኢየሱስ ኢየሱስ ክርስቶስ፣ አማኑኤል። ምንነው ድምጻችሁ ቀዝቀዛ? ያለ እንደገና። ኢየሱስ ክርስቶስ፣ አማኑኤል። እኔን በሉኝ፣ መልሳለሁ። እንደናንተ የተዋሃዶ ስሙ ነው፣ የተዋሃዶ ስሙ ነው ተዋህዶ ስሙ ነው። ይሄን ኢትዮጵያውያን ለምዕራባውያን ማስተማር የሚገባ ቁልፍ ቼነ ምትሉት በእናት ለፈረንጆች ማስተማር የሚገባ እኛ ነን። ፈረንጆች ለእኛ ወንድሞች አስተምረው የእኛ ወንድሞች እኛን ተማሩ ሊሉን አይገባም። ይህ ሞት ነው። ይህ ሞት ነው። ምክንያቱም እንፈረዋለና ስሙ። አዎ፣ አዎ ኢየሱስ በእውነቱ አጃቢ የሚያስፈልገው ስም ነው። አክባሪ የሚያስፈልገው ስም ነው። ማለት ለክ ተከታይ የሚያስፈልገው እሱ ጌታችን፣ ጌታ ስለሆነ ጌታችን፣ አምላክ ስለሆነ አምላካችን፣ ፈጣሪ ስለሆነ ፈጣሪያችን፣ መድኃኒት ስለሆነ መድኃኒታችን፣ ህይወት ስለሆነ ህይወታችን፣ ብለን ተራራ ወለጠራችሁ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ልንል እንችላለን። እየተገባባል ነው። ጌታችን ጌታ ነውና፣ አምላካችን አምላክ ነውና፣ ፈጣሪያችን ፈጣሪ ነውና፣ ህይወታችን ህይወት ነውና፣ መድኃኒታችን መድኃኒት ነውና ደርበን ልንል እንችላለን። አያ አንዳንዶች ወንድሞቻችን ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። ጌታማ እንኳን ኢየሱስ አብርሃምም ጌታ ተብሏል፣ ሚካኤልም ጌታ ተብሏል። ጳውሎስ ሳውልም ጌቶች ተብለዋል። ሳራ አብርሃምን ጌታ እያለች ትጠራው ነበር። ስለዚህ ኢየሱስ ጌታ ነው፣ የአምላክነቱ መለኪያ አይደለም። አዎ ኢየሱስ ጌታ ነው፣ ግን ተደጋግሞ ተደጋግሞ የፈጣሪነቱ መግለጫ ሊሆን አይደለም ሊሆን የሚችል አይመስለኝም። ምክንያቱም ጌታ ብዙ ይባላል። ምን አይነት ጌትነት ገና ትርጉም ሊያስፈልገው ነው። ጥሩ ነው፣ ኢየሱስ ጌታ ነው። ከዚያ ይልቅ ኢየሱስ ፈጣሪ ነው፣ ኢየሱስ አምላክ ነው ኢየሱስ እግዚአብሔር ነው የሚለው ለእኔ ደስ ይለኛል። ያም እንዳለ ሆኖ ማለት ነው። ግን እንደው አንዳንድ ወንድሞቻችን ኢየሱስ ጌታ ነው፣ ግድግዳው ኢየሱስ ጌታ ነው። ጥሩ ነው፣ ግን እሷ ላይ ብቻ ለምንድን ነው ፎከስ ነው የሚባለው? እሷ ላይ ብቻ። ያ አምላክ ነው የሚለው ፈጣሪ ነው የሚለው እግዚአብሔር ነው የሚለው ለምንድን ነው የተፈራ ባህ ከበለፈ ለሄድክ በህይወት ኢየሱስን በህይወት በህይወት ነው። ለማንኛውም የፈለኩት ኢየሱስ የመጀመሪያ ዋናው ስሙ ነው። በቤተ ደም ይወጣለት ክርስቶስ፣ አማኑኤል እነዚህ ሰው በመሆኑ ምክንያት የተዋሃዱ የስጋው ስሞች ናቸው። ይተከባባሉ አጋንንት ነዚህ ስሞች አሉ። ሌላውንም ይወዳል ማለት አይደለም፣ የበለጠ ግን ይፈራል። ኢየሱስ ክርስቶስ ቢለው በጣም ነው የሚፈራው። ስለዚህ የኛ ጌታ ኢየሱስ ተባለ። የኛ ጌታ በስጋ ቀስ በቀስ አደገ። መቆማቀጥ ተውተረተረ፣ በጉልበቶቹ ዳሀ። ያን ወራዳ፣ ያን ደካማ፣ ያን የሚድን ስጋ በመዋሃዱ እይውት ፍቅር። አባቶቻችን ምናሉ? እይውትማ ሲድህ ወደ ኋላ ሄዱና በፍቅሩ ሲድህ ብድግ አረጋችሁ ሳሞት አለ። በስጋ ከእናቱ ቅፍ ደግሞ ነጥቃችሁ እስኪ ጊዜ ልሳሙ ብላችሁ ሳሙት። ወደ ግብጽ ይዘውት ሲሸሹ ዮሴፍ ነበራሽ እኮ አድርጎት ይሄድ የነበረ ንጠቅና እስኪላግዝህ በለው። የሚገርም ነገር ነው። የፍቅሩ ነገር እጹም ነው። የሰማይና የምድር ጌታ በአንዴ ትንሽ አካል ተወስኖ ስለኛ እኛን ተዋህዶ ቀስ በቀስ አደገ። በዮርዳኖስ በስጋ ተጠመቀ። በተጠመቀ ጊዜ ተዘግቶብን የኖረው ሰማይ ተከፈተ። አብ የሚወደው ልጅ እሱ ነው፣ እሱን ስሙት አለ። መንፈስ ቅዱስ በርግብ አምሳል መጣ። ርግብ የሰላም ምልክት ስለሆነች ያ የሆነው ለሰላም ስለሆነ አምላክ ስለሆነ በዮርዳኖስ የሚጠመቀው ሰማያት ተከፈቱ። ከአብ ጋር ንግግር ጀመር። ከመንፈስ ቅዱስ ጋር ግንኙነት ጀመር። ጾሙን የጀመረው በስጋ በስጋ እኛን ስለሆነ ተራበ፣ ተጠማ፣ እራበው፣ ጠማው፣ ደከመ፣ ተፈተነ፣ አሸነፈ። ተዘዋውሮ ማስተማር ጀመረ። የኛ ጌታ ተዘዋውሮ ማስተማር ጀመረ። በማስተማር ጊዜው በአዲስ ኪዳን የመጀመሪያው ካህን፣ የመጀመሪያው ሊቀ ካህናት፣ የመጀመሪያው ወንጌላዊ፣ የመጀመሪያው የሐዲስ ኪዳን እውነተኛ መምህር ሆኖ ምሳሌነት ብቻ ሳይሆን ሆኖ ነው መስሎ ሳይሆን ሆኖ ሆኖ አንድ ጊዜ ለሁል ጊዜ የዘላለም ሊቀ ካህናት ሆኖ በተዋህዶ ማስተማሩን ጀመረ። በማስተማር ጊዜው አጋንን ተብረከረኩ። አጋንንት ያው ማምላክነቱን ገና አልተረዱም ይመስላል። ለምን ለማጥፋት ሞከሩ። በሐሰት ስሙን አጠፉ። የሐሰት ወንጀል ፈጠሩ። የሐሰት ምስክሮች ተንጋቡ። ዳኞችም በፊት አቆሙት። በፊታቸው ቆመ። በፊቱ ተመልከቱ። መላእክት እንኳን እሱ ፈቅዶ ለነሱ ሲል የነሱ አይምሮ በሚችሉ በሚችለው ካልሆነ በቀር ሊያዩት የሚያይችሉትን በስሪያ ደካማ ሆኖ እነ ጲላጦስ ወቀሱት። ዳኞች፣ ወታደሮች አንገላቱት። በሥጋ የእኛ ጌታ በተዋህዶ ተገረፈ። በሥጋ የእኛ ጌታ በተዋህዶ ተቸነከረ። በሥጋ የእኛ ጌታ አምላክ በተዋህዶ እኛን ሆኖ በሥጋ ተሰቀለ። በሥጋ ጎኑ በጦር ተወጋ። በሥጋ ተሰቀለ። በሥጋ ሥጋው ተቆረሰ። በሥጋ ደግሞ ፈሰሰ በሥጋ ስለኛ ለቀሰ በሥጋ ተጠማሁ አለ የእኛ ጌታ አይውት ነፃነት በተዋህዶ ነፃነት በተዋህዶ ተዋህዶ በሥጋ ተጠማሁ አለ። ክፉዎችኛ መራራ ሐሞት ሰጡት አባቶቻችን ሰጠነ በውሃ ፈንታ ውቅያኖሱን በፍኛ የሰፈረ በፍኛ የያዘ ተመልከቱ። ምድርን የሚያለመልም ዝናማትን ከሰማይ ወደ ምድር በተነጅ የሚያ

እና ተመልከቱ እንግዲህ የዓለማትን ውሃ በእፍኙ የሰፈረና ዓለምን በልምላሜ ያለመለመ እሱ። ተመልከቱ በስደታቸው ጊዜ በግብፅ በርሃ ከአለት ላይ ውሃን እያፈለቀ ያጠጣቸውን እሱን መራራ ሞት ሰጡት። ተጠማው ባለ ጊዜ የእኛ ጌታ መከራ እንደሚሰማን ተሰማው። ያን ጊዜ በጣም ደስ የሚለው ነገር ምን አለ? ወይቤ ተፈጸመ ሁሉ እነሆ ሁሉም ነገር ተፈጸመ አለ። ሁሉም ነገር ተፈጸመ። ምን የሚለው አምላክ ሰው ሆኖ ዓለምን ያድናል የሚለው ተስፋ፣ የነቢያት ተስፋ ተፈጸመ። እግዚአብሔር የፈጠረውን ሁሉ ተመለከተ፣ እነሆ ሁሉም መልካም ነበረ፣ ሁሉም ቅዱስ ነበረ፣ ሁሉም ቡሩክ ነበረ የሚለው ነገር ተመለከቱ። በአዳምና በሔዋን ምክንያት ምድር ቆሸሻ ነበረ። አዳምና ሔዋን ሲረገሙ ምድርም ተረገመች ተባለ። ዘፍጥረት ሶስት ላይ ምድር ስለተረገመች በምድር ምክንያት የሚቆጠረው ዘመን ዘመኑ ዘመነ መርገም፣ ዘመነ ርኩሰት ተባለ። ዓመቱ ዓመተ ፍዳ፣ ዓመተ ኩነን የተባለ በአጠቃላይ ጊዜው የጨለማው ጊዜ የሞት ጊዜ ነበረ። ተመልከቱ። ነገር ግን ያ ሁሉ አንድ ቀን በተዋህዶ እንደሚያልፍ ተስፋ ተሰጥቶ ትንቢት ተነግሮ በተስፋ ይጠበቅ ነበር። ያ ተስፋ ተፈጸመ፣ ወይኔ ተፈጸመ! ሁሉ ሁሉም ነገር ተፈጸመ አለ የሰው ልጆች መርገም ተደመሰሰው ወሰጠጠ መጽሐፈ ዕዳ ሆሙ ለአዳም ወለ ሔዋን ወረሰዮሙ አጋዘያነ ዘተወለደነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ። በዳዊት ሀገር በቤተልሔም የተወለደው መድኃኒታችን ኢየሱስ ክርስቶስ የአዳምና ሔዋን የዕዳ ደብዳቤያቸውን ቀደደው፣ ቀደደው፣ መርገምን ደመሰሰው፣ ርኩሰትን ቀደሰው፣ ያደፈውን በደሞ ነጻው። ቅዱስ ያሬድ ምን አለ? ምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ። አሁን የነጻው ሰው ብቻ አይደለም፣ የተባረከው ከመርገም ሰው ብቻ አይደለም፣ የተቀደሰው ሰው ብቻ አይደለም። በሰው ምክንያት አድፋ የነበረች ምድር በደሙ ነሳች፣ በሰው ምክንያት ተረግማ የነበረች ምድር ተባረከች። በጭንቅ ተወንጃለች ነበር፣ የመርገም ምልክት ነበረ። ነገር ግን አለ እሱ ወዶ ፈቅዶ ማንም አስገድዶ ሳይሆን ስለወደዳት ብቻ እሷ ባመጣችው ስተት በራሷ ጥፋት ነበር የረከሰችው፣ የተረገመችው፣ የወደቀችው፣ የዲያብሎስ ባሪያ የሆነችው በራሷ ነበር። ነገር ግን ወዶ ፈቅዶ ፈቀደ እግዚ ለአዳም አለ። ተመልከቱ፣ ፈቀደ እግዚ ፈቀደ እግዚ አግዞ ለአዳም ህዙነ ወትኩዘ ልብ አዝኖ ተክዞ የነበረ አዳምን ነጻ ያወጣው ዘንድ ወደደንም ወደደ ፈቀደ። አዳምንም ሔዋንንም ነፃ ሲያወጣ በተለይ በሔዋን ላይ መጥፎ እርግማን ነበረ። በየወሩ ተረግመሻል የሚል በወለድሽ ይሄ ተረግመሻል የሚል እንደዚህ አይነት የእርግማን ጋጋ ተነበረ በእሷ ላይ ነፃ ወጣት አለ የእኛ ጌታ ነፃ አወጣት። ስለዚህ ወገኖች፣ ወይቤ ተፈጸመ ሁሉ ሁሉ ነገር ተፈጸመ አለ። አመተ ፍዳ አለቀለት፣ አመተ ምሕረት ሆነ አመትተ ሆነ እኔ ተፈጸመ አለቀ። አመትተ ምሕረት ሆነ። ዘመነ መርገም፣ ዘመነ ሐዲስ፣ ዘመነ ቅድስና። ዘመነ መርገም፣ ዘመነ በረከት፣ ዘመነ ርኩሰት፣ ዘመነ ቅድስና፣ ዘመነ ሐዲስ። ነገር ሁሉ ተቀየረ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሁሉም በክርስቶስ ለሚያምን አለ። በክርስቶስ ለሚያምን ሰው ሁሉም ነገር አዲስ ስለሆነ አዲስ ፍጥረት ነው። ስለዚህ ይህ ዘመን ዛሬ የቅድስና ዘመን ይባላል። የበረከት ዘመን ይባላል። አመቱ ተቀይሮ ዓመተ ምሕረት ከተባለ በኋላ ወዲያውኑ የእኛ ጌታ እሱ ስለኛ ሲሞት ቅድም ያነበበ እብራውያን ላይ ሞትን በሞቱ ይሽረው ዘንድ አለ። ነብሱን ለአባቱ ሲያስረክብ፣ ነብሳችን ለአባታችን ለእግዚአብሔር ማስረከባችን ተጀመረ። ከዚያ በፊት በአካለ ነብስ የቅዱሳንን ሁሉ ነብሳት የሚረከብ ዲያብሎስ ነበረ ያለ ስራው ውሸታም በውሸቱ አጭበሩ የወሰደውን ነብስ ይዘርፍ ነበረ። ከዚያም ጊዜ ጀምሮ ግን ነብስን ለእግዚአብሔር ማስረከብ ተጀመረ። ማለት ነብሴን ተረከብ ሲል የባህራዊ አባቱ በሥጋ ነብሱንም ሊረከብ የምረት እጁንም ዘረጋ ንበል። ለማንኛውም የእሱ ነብስ ሲፈስ፣ የሱ ስጋ ሲቀረስ፣ እሱ ስለኛ ሲሞት ነብስና ሥጋው ሲለያዩ፣ እሱ ስለኛ ሲሞት በእኛና በእግዚአብሔር መካከል የነበረ የጥል ግርግዳ ተረሰ ፈረሰ። የጥር መጋረጃው ተቀደደ። ሰውና እግዚአብሔር ታረቅን። መላእክትና እኛ አብረን ዘመርን። ወደ ቀደመ ክብራችን ተመለስን። የእኛ ጌታ በስጋ ተቀበረ። ተመልከቱ፣ እስከ መቃብር ድረስ የደረሰበት የመከራ ጋጋታ። በስጋው ምክንያት እኛን በመዋሃድ ምክንያት እኛን በመዋሃድ ምክንያት በስጋ ተወለደ፣ አለቀሰ ቀስ በቀስ አደገ፣ ተራበ፣ በላ፣ ተጠማ፣ ጠጣ፣ ተኛ፣ ተነሳ፣ ተጠመቀ፣ ጾመ፣ ተፈተነ፣ ፈተናን አለፈ። በማስተማር ጊዜው መከራ ሁሉ ተቀበለ። ስለኛ በስጋ ተገረፈ፣ ተሰቀለ፣ ሞተ፣ ተቀበረ። እስካሁን ድረስ የምናየው በስጋ ምክንያት ነው። በስጋ ምክንያት አምላክ ይህን ሁሉ ውርደት፣ ይህን ሁሉ መከራ፣ ይህን ሁሉ ሰቆቃ፣ ይህን ሁሉ አብረት ተቀበለ። አሁን ግን አሁን ግን ዲያብሎስም ባይጨፍር ጥሩ ነው። ሞትም እንደ ድሮ ባይመስለው ጥሩ ነው። ምክንያቱም አሁን መቃብር ውስጥ የተቀበረው ሰው ብቻ አይደለም። እየተቀባባል ነው። እስካሁን ድረስ ሲዋረድ የቆየው በስጋ እንጂ አምላክም ነው። አሁን ግን በመቃብር ውስጥ የአምላክነቱ ስራ ሊመጣ ነው። እስካሁን ድረስ በሰብአዊ አካል ምክንያት ነው። አሁን ግን መቃብር ውስጥ በአምላካዊ አካል ምክንያት ተመልከቱ በአምላካዊ አካል ምክንያት ሞትና መቃብር የሚያስቀረው አካል ስላልሆነ የአምላክ አካል የአምላክ ባህሪ እንደ ተዋሃደ በተዋህዶ ኢየሱስ ክርስቶስ ሞትና መቃብር ድል አድርጎ በኃይል የተነሳ ስሙ ለዘላለም የተመሰገነ ይሁን። ተነሳ። ስለዚህ በተዋህዶ ነፃነት ከዲያብሎስ ባርነት ነፃ ወጣን ሞትና መቃብር ሲጫወቱብን ይኖሩ ነበር ድል አድርጎ ተነሳ ለትንሳያችን በኩር ሆነ ይላል አንደኛ ቆሮንቶስ ምዕራፍ 15 ላይ እሱ መጀመሪያ ስለተነሳ በኩራችን እንጂ ልክ እንደሱ ሱ ነው የምንነሳው ልክ እንደሱ ነው የምንነሳው ነፍስና ስጋው በተለያዩ ጊዜ ነፍሱ ስራ ሰርቷል በአካለ ነፍስ ለነፍሳት ስጋው መቃብር ውስጥ ነበረ ኋላ ግን ነብስም ስጋም ተገናኝተው በሶስተኛው ቀን ተነሳ። እኛ ማለ በተራችን ዛሬ በስጋ ስንሞት ስጋ ወደ መቃብር ሴት በአካለ ነብስ ከእሱ ጋር እንቆያለን። ጌታ ሲመጣ አለማት ሲያልፉ ሙታን ስንነሳ፣ በተለወጠ አካል በማይራብ በማይጠማ በማይሞት ስንነሳ፣ ያን ጊዜ እሱ የትንሳኤያችን በኩር እንደነበረ እናረጋግጣለን። ሁላችንም የምንጠብቀው እሱ ነው። የእኛ ጌታ ሞትና መቃብርን ድል አድርጎ በተዋህዶ ከተነሳ በኋላ አርባ ቀን አርባ ሌሊት መመሪያ እየሰጠ ቆየ። የእኛ ጌታ በተነሳ በስንተኛው ቀን ነው ያደረገው? በአርባኛው ቀን በክብር የእኛ ጌታ አረገ። ሲያርግ ተመልከቱ፣ በምንድን ነው ያደረገው? አሁን በምንድን ነው ያደረገው? በአምላክነቱም ግን፣ ዋናው አረገ የምንለው በስጋ ነው። ምክንያቱም አረገ የሚባለው አሁን ስጋን ስለተዋሃደ ነው እንጂ እግዚአብሔር ምንጊዜም ያረጋ አምላክ ነው። በአምላክነቱ የሌለበት የለም። እየተገባባን ነው። በአምላክነቱ የሌለበት ምድር የለም። የሌለበት ምድር በታች የለም። የሌለበት ከምድር በላይ የለም። የሌለበት ቦታ የለም። በሁሉም ነው የሚኖረው። ስለዚህ አሁን እንግዲህ አምላክም ሰውን በተዋህዶ አረገ። አረገ ክሩቤል ላይ ተቀመጠ የኛ ጌታ ኪሩቤል ላይ ተቀመጠ በምን በተዋህዶ በተዋህዶ የኛ ስጋ የደካማው ኃይለኛውን ጊዜያዊው ዘላለማዊው ፍጡሩ ፈጣሪ ተዋህዶ በስጋ የኛ የኛ አካል ኪሩቤል ላይ ጎባለ እጹብ በሉ ቅድም ዕብራውያን ላይ ቅዱስ ጳውሎስ እሱ እኮ የመላክ አካል አይደለም የተዋህደው አለ የአብርሃም ዘር ነው አለ የመላክን አካል አልተዋደም። ኪሩቤል ላይ የተቀመጠው የሚካኤል አካል አይደለም፣ የገብርኤል አካል አይደለም። ከሚወዳቸው መላእክት አንዱ የኔና የእናንተ የኛ አካል ነው። የቱን ያን እንደሚወደው ነው። ዛሬ በዓለም ላለች ቤተክርስቲያን የዓለም ቤተክርስቲያን ራስ ነው። የእኛ ጌታ በሥጋ ኪሩቤል ላይ የተቀመጠው የዓለም ቤተ ክርስቲያን ራስ የኛ ራስ፣ እሱ እኛ የሱ አካል ራስ ያለው ያስባል ራስ ያለው አካል ራሱ ጤነኛ የሆነ አካል የተከበረ ነው። ስለዚህ ራሱ ጤነኛ የሆነ ራስ ያለው ሰው ሲራቆት ምን ይሆናል? ቶሎ ይደነግጥና ይሸፍናል አካሉን አይደለም ወገኖች? ይሸፍናል አካሉን ቶሎ ብሎ እኛም አካሎቹ ስለሆን በኃጢአት ስንራቆት ቶሎ መድሃን ያለ በእኛን ይሸፍናል። ለዚህ ነው ሰው መስለን እዚህ የተቀመጥነው እንጂ እንግዲያው አሁን ቢገለጥ የእኔም አንጃ ነጥለለውቅ ግን ሸፈነው ነው የእኛ ጌት። ለምን አካሉ ነኛ አካሉ ነ ሸፈነው ወገኖች። ስለዚህ ምንድን ነው ያላቸው ለሐዋርያቱ እስክመጣ ድረስ አለ። ሂዱና ከፀሐይ መውጫ እስከ መግቢያዋ ድረስ ይህን የመንግስት ወንጌል ስበኩ። ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል። ዓለም ዳነ ሲባል ነፃነቱ ተመለሰ ማለት እንጂ እንደው በአመፅ አንተን አላምንም ያለው ሁሉ የእሱ ሆነ ማለት አይደለም። አዳም በነፃ ፈቃዱ ወደቅ። በነፃ ፈቃዱ ላለመውደቅ ቢወስን አይወድቅም ነበር። የተሰጠው ክብር ሌላ ነበር። ያ ነጻነት ነው የተመለሰ ለምን ከአዳም በኋላ ሰው በነፃ ፈቃዱ ያንተ ልውን ቢል እንኳን አይችልም ነበረ የውርስ ኃጢአት ስለነበረ ከአዳም የተከፈለው አሁን ግን ያ የውርስ ኃጢአት በደሞ ተገደሉ ስለዚህ አሁን በክርስቶስ ስናመን የመጀመሪያው የአዳም ነጻነት ይመለሳል የመጀመሪያው የአዳም ህይወት ይመለሳል ከመበደሉ በፊት የነበረው ማለት ነው ነፃነታችን ተመለሰ ስለዚህ ሰው በበጎ ፈቃዱ ቃሉን ሰምቶ ተምሮ አምኖ በነፃ ፈቃዱ ያንተ ልሁን፣ አንተ ሰው ሆነህ የሞትከው ስለ እኔ ኃጢአት ነው። በአንተ ሞት የኔ ኃጢአት እዳ ተከፍሎልኛል። በአንተ የዘላለም ህይወትን አግኝቻለሁ። አንተ የመዳን መንገዴ ነህ፣ አንተ የመዳን ብሬ ነህ፣ አንተ የመዳን ቤቴ ነህ፣ አንተ የመዳን መድኃኒቴ ነህ ብሎ አንድ ሰው ሲያምን ይድናል። እንዲህ ካለ ደግሞ ያ የራሱ እየተግባባል ነው ወንጀል የሚለው ያን ነው። ስለዚህ ለማንኛውም በክርስቶስ የሆን ሁሉ ከዘላለም ሞት ከዲያብሎስ ባርነት ከዘላለም ኃጢአት በተለንከው ኃጢአት በክርስቶስ ደም በተዋሃዶ ስለኛ በመሞቱ በስጋ ነፃ